የዘንድሮ ድርቅ አህጉሪቱን በሙሉ እና በተለይም ምስራቅ አፍሪካን ያጠቃ መሆኑን የጠቆሙት በኢትዮጵያ ዩኤስኤአይዲ ዳይሬክተር ዓለም አቀፉ ማህበረሰብ ይህን ከግምት ያስገባ ምላሽ ሊሰጥ እንደሚገባ ተናግረዋል። ዳይሬክተሯ ሌስሊ ሪድ ለአሜሪካ ድምጽ ሲናገሩ ከተከሰተው ከፍተኛ ፍላጎት አንጻር ያለው ግብዓት በእጅጉ ያነሰ ነው። በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ዳይሬክተር የሆኑትን ሌስሊ ሪድን ያነጋግረው እስክንድር ፍሬው ነው። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የኢትዮጵያ ዳይሬክተር ሌስሊ ሪድ እንደሚሉት የዘንድሮው ድርቅ ችግር በርካታ የሀገሪቱን አካባቢዎች ማካተቱ ነው። ለድርቁ የሚሰጠው ምላሽም ይህንን ከግምት ያስገባ መሆን እንዳለበት ነው። Direct. It's not only affecting Ethiopia it's affecting the Karamoja region of Uganda it's affecting the northern part of Kenya it's affecting South Sudan Sudan <laughs> ደቡባዊ የአፍሪካ ክፍልም የምግብ ዋስትና ችግር ለመፍታት እየሰራ ነው። ስለዚህ አህጉሪቱ በአጠቃላይ በተለይ ደግሞ የአፍሪካ ቀንድ በከፍተኛ ችግር ውስጥ ነው የሚገኘው። እናም ዓለም አቀፍ ህብረተሰብ ይህን ሁኔታ በምሉውነት ተመልክቶ በተቻለ መጠን ብዙ ህይወት ማትረፍ የሚችልበትን ሁኔታ እንደሚወስን ተስፋ እናደርጋለን። ምክንያቱም በዚህ ዓመት ከተጋፈጥነው ከፍተኛ የእርዳታ ፍላጎት አንጻር ያሉት ግብአቶች በእጅጉ ያነሱ ናቸው። በተለይ በኢትዮጵያ የአርብቶ አደር አካባቢዎች የተከሰተው ድርቅ 5.6 ሚሊዮን ዜጎችን የእርዳታ ጥገኛ ማድረጉ ባለፈው ጥር ይፋ በሆነው የሰብአዊ እርዳታ ጥያቄ ሰነድ ወይም ኤችአርዲ ተመልክቷል። እናም የኤልኒኖ ተጽዕኖ ካስከተለው ያለፈው ዓመት ድርቅ እያገገመች ባለችው አገር የተከሰተው አዲስ ድርቅ ተጨማሪ የቤት ሥራ ሆኗል። ሌስሊ ሪድ እንደሚሉትም በተለይ ቀጣዮቹ ወራት አሳሳቢ ናቸው። ኢትዮጵያ በተለይ በደቡብና በደቡብ ምስራቅ የሶማሌ አካባቢዎች በአስቸጋሪ ሁኔታ ውስጥ እያለፈች ነው። እንስሳት የሞቱ መሆኑን የሚገልጹ ሪፖርቶች እየደረሱን ነው። እንስሳቱ ከመሞታቸው በፊት እንዲሸጡ ወይም አርብቶ አደሮች ራሳቸው ለቀለብነት እንዲጠቀሙባቸው ለማድረግ ጥረቶች ተጀምረዋል። መጪዎቹ ወራት ለአርብቶ አደሩ ምን ይዘው እንደሚመጡ እያሰብን ነው። በድርቁ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚጠብቁትን 5.6 ሚሊዮን ኢትዮጵያውያን ፍላጎት ለማሟላት የሚፈለገው 948 ሚሊዮን ዶላር መሆኑ ተመልክቷል። አገራቸው ታዲያ ምላሽ ለመስጠት ፈጥና መንቀሳቀሷን ነው ዳይሬክተሯ ያስረዱት። ዩናይትድ ስቴትስ ከኢትዮጵያ መንግሥት ጋር በመሆን ለድርቁ ምላሽ ለመስጠት ቀዳሚ ናት። የሚያስፈልጉ ግብዓቶችን ፈጥነው ያቀረቡ የተለያዩ አጋሮች ቦታው ላይ ያሉን፣ ከዓለም አቀፍ ማህበረሰብም በተመሳሳይ ሁኔታ ምላሽ የሰጡ አሉ። የሰብሉ መጠን አነስተኛ ሊሆን ይችላል የሚለው ግምት ስጋት ፈጥሯል። እውነታው እንዲህ ከሆነ ደግሞ እርዳታው የሚያስፈልገው ለረዥም ጊዜ ነው ማለት ነው። ያ ያሳስበናል፣ ይረብሸናል። ዩናይትድ ስቴትስ ባለፈው ዓመት በኢትዮጵያ ተከስቶ ለነበረው ድርቅ ምላሽ ለመስጠት ቀዳሚ ነበረች በሁለት ዓመታት ውስጥ የ824 ሚሊዮን ዶላር ድጋፍ ማድረጓን ነው በአዲስ አበባ ከሚገኘው ኤምባሲ የወጡ መረጃዎች ያመለከቱት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።